እንዲሁ እያወራን ጌታ ስሙ ይባረክ። ለዚህ መዳን እራሱ መጠራታችን ማለት ብዙዎች አዋቂዎች የነበሩ አስተዋይ የነበሩ ጥበበኞችን ያሳፍር ዘንድ እግዚአብሔር ነገር በኛ ተገለጠ። እኔ ገርመኛል። ስለ መዳኔ ሳስብ ይሄ እውነት ራሱ መገለጡ ማለት ነው። ማለት በቃ አሉ እኮ በእውነት ሁሌ መዳኔን ሳስብ መዳናችንን ስናስብ፣ በቃ እኛ ማንን ጌታ ሆይ በቃ እንላለን። በቃ በእውነት ሰው ያደረገ የትንሣኤው ኃይል የትንሣኤው ጉልበት ነው እና በመጀመሪያ ጌታ ስሙ ይባረክ ወደዚህ መዳን ለጠራ በጣም ብዙ በእውነት ስለፈለገ ማድረግ ሰው ነው አይደለም። ግን እግዚአብሔር ተገለጠልን፣ በቃ ምሕረቱ በስቶ ተገለጠልን እና ለዚህ ምላሽ እንድንሰጥ ደግሞ ልባችን እንድንከፍት እግዚአብሔር እረዳ። በጣም ከመጀመሪያ ራሱ እንደተባረ ግላችሁ እንዳወሯችሁ እንደተናገራችሁት ና ከመጀመሪያ ራሱ አዳምና ሔዋን ከወደቁ በኋላ ራሱ እግዚአብሔር መዳንን ያመጣላቸው ቁዋር የሆነ ነገር ታርዶ እዛ ጋር ሸፈናቸው ያ ምሳሌ የሆነ ደግሞ ክርስቶስ ኢየሱስን ነው እና የእሱ መታል የእሱ ዋጋ መክፈል እኛ በደላችን ኃጢአታችን የተከደለው በቃ የተሸፈነው የተሰረየልን እና እግዚአብሔር ስሙ ይባረክ ስለልጁ ማለት ነው። በቃ መዳናችን በእሱ ያገኘነው በትንሳኤው ኃይል በቃ የኛ ህይወታችን ነው። በቃ ምክንያቱም በእርሱ ዘንድ ህይወት ነበረች ህይወትም በቃ በሱ ብርሃን ውስጥ ነው ያለው እና ለእኛ ያህ ነው ብርሃናችን የእሱ ህይወት እና ጌታ ኢየሱስ ትንሳኤው ምን ያላረገልን ነገር አለ? በእሱ ጸድቀናል፣ ተቤዥቶናል። በሱ ፊት እንጸድቀናል ስንል በደፈት እግዚአብሔር ፊት መቆማለን በልጁ በኢየሱስ ክርስቶስም ማለት ነው። እና አሁን መካከለኛ የለም። ራሱ በቃ በክርስቶስ ኢየሱስ ያ ተወግዶ አሁን ያለመከልከል በክርስቶስ ኢየሱስ በስጋው ወደ አብ መቅረብ ሆኖ ነው የማልና ትንሣኤው ብዙ ነገር ያደረገልን ና እግዚአብሔር ይመስገን። አሁንም እለት ዕለት የሚያኖረን ይህ ትንሣኤ ነው። በቃ እለት ዕለት እየሰራን እያጠበ በቃ ህይወትን እያለማመደን እሱ ኤክስፒሪየንስ እያደረግን ስላለ እግዚአብሔር ስሙ እየተባረገ አሜንና ስለ ትንሣኤው ስለ ልጁ ስለ ኢየሱስ ክርስቶስ እግዚአብሔር ይመስገን አሜን። ነው በቃ ወደ ቀድሞ ነው የሚሄደው ከመጣ በኋላ እግዚአብሔር ፍቅሩ ተገለጠ ራሱ ብቻ የምንለው እንዳልሆነ ነው የሚያሳየን ላይ ከስለኛ የሞተን እግዚአብሔር ያን ያህል የሚወደን እግዚአብሔር አለ እና ፍቅሩን የተገለጠልን ላይ በሞቱ በትንሳኤው እውነት እውነትም ደግሞ እንዳለ በቃ ሰው እግዚአብሔር የእግዚአብሔር ክብር ጎደለው። ቃሉ ይለናል ሰው ከእግዚአብሔር ክብር ጎደለል ዘፍጥረት ሶስት ላይ ከመጀመሪያው ዘፍጥረትን ስናየው እግዚአብሔር ሁሉንም ፈጠረ፣ ግን ሰው ጋር ሲደርስ የተለየ ነገር ሆነ። በቃ በመልካችን እንደ ምሳሌያችን እንፍጠር ብሎ ተናገረው እግዚአብሔር እና ያ ማንንም ሌላ የፈጠረውን ፍጥረታቶች ሁሉ በመልካችን እንደ ምሳሌያችን አላለም እግዚአብሔር እና ሰው ለሱ የከበረ ነው። በመልኩ ነው የተፈጠረው በአምሳሉ ነው የተፈጠረው እና ያ ሰው ዘፍጥረት ሶስት ላይ እንደምናውቀው ወደቀ፣ ሞተ። ከዚህ ከበላችሁ ቀን ሞትን ትሞታላችሁ ብሎ የተናገረው እግዚአብሔር እንዳለው ሆነ አዳምና ሔዋን ነው ተሳሳቱ። አማሳሳታቸው ከዛ በሉ ሞትን፣ እውነት ሞቱ። የሰው ሞት እዛ ጋር ሆነ እና አንዳንዴ ስናነበው ቀላል ይመስለናል። በቃ ሞቱ እንላለን። ግን ሞቱ ተተረከ። ከዛ በኋላ ሞት ምን እንደሚመስል ምንድን ነው ሞት በቃ እና አንዳንዴ እኔ እራሱ ድሮ ጠይቅ ነበር እራሴ፣ ከምንድን ሰው ህይወት የኖሩት እየተንቀሳቀስን ያሉ ምን ማለት ነው ሞቱ ማለት? እና ይሄን እራሱ የእግዚአብሔር ቃል እራሱ ነው በቃ እውነት የሚያደርግልለኛ በመሱ የሚደቅጽ ምክንያቱም በምድር ላይ ሰባት ቢሊየን ሰው አለ። ሰው የሚረማመድ የሚተነፍስ የሚበላ ሚጠጣ፣ ግን ተደመምነ። የሞተው ስንል የእግዚአብሔር ቃል እንደሚለም ከሆነ ግን ሰው ሞቷል በ በእግዚአብሔር ፊት ሰው የሞተ ነው። ምክንያቱም ያ ከመልኩ ሁላችንም ብለናዋል። ያ ከመጀመሪያ የተፈጠረው መልክ በሱ የለም። በዛ በወደቀው ሰው እና ከእግዚአብሔር ጋር ህብረት ሊኖረው አይችልም። ሌላ ማንነት ያዘ እና ሞተ የሚለው ቃል በጣም ብዙ ነው። እግዚአብሔር በትንሳኤው እንግዲህ ብርሃኑ ብርሃኑ ማየት ሆኖልናል። መሞት ማለት ምን እንደሚያካትት ራሱ ሁላችን እንዳለው ነው። ሞተ ከእግዚአብሔር መራቅ ማለት በሰው ከእግዚአብሔር ኅብረት እንዲያደርግ የተፈጠረ ማንነት ሞተ፣ ተለየ እና በትንሳኤው ወደዛ ክብር እንደመለሰ ነው። ከዛ ሞት፣ ያ ሞት ለኃጢአት መገዛትን ነበር ያመጣገል እኮ እንዳለው ከኃጢአት ስር መሆንን ከእግዚአብሔር ኅብረት የሌለን የነበረን ድሮ በ የጨለማ የጭበ በጨለማ የምንመራ ደስ የነበረን የእግዚአብሔር ቃልም ራሱ እንደሚነገረን የሰው ክፋት የሰው ክፋት በፍጥረት ላይ ራሱ ይላል የሰው ክፋት በቃ ምን ያህል እንደሆነ እና ያ ሰው ግን እግዚአብሔር የፈጠረው ሰው አይደለም። በፍጹም እግዚአብሔር በመልካችን እንደ ምሳሌያችን ብሎ ያለው ሰው ሊሆን አይችልም፣ አይደለም። ምክንያቱም እግዚአብሔርን አይመስልም፣ ሌላ መልክ ይዞ ነው የተገለጠው። ግን እውነትን በቃ ትንሳኤው ለእኛ ህይወትና እውነት የሆነልን ከዛ ማንነት ስላወጣን ከሞተ ማንነት፣ በእግዚአብሔር ጋር ህብረት የሌለው ማንነት፣ ህይወት የሌለው ማንነት፣ ያ እግዚአብሔር እየተተረከው ሁላችንም እንዳለው በቃ በበደላችን ሙታን የነበረ ለአየር አለቃ እየተገዛ እንዳለው በቃ ለአየር አለቃ እየተገዛ ሙታ የነበር ነውና ከዛ ማንነት መውጣት ሞት ምን ማለት እንደሆነ ራሱ የትንሳኤው ብርሃን ሆኖልን ነው። ያየ ነው ከምን ቡድ እንደወጣ ሰው መስላል። ሰው የተመላለስንበት ጊዜ ምን አይነት እውነተኛ ሰው ምን ይመስላል የሚለውንም ጌታችን አሳይቶናል። እግዚአብሔር ይመስገን፣ ከዛ ማንነት ስላወጣ ነው በልጁ ወደ ቀድሞ በመልካችን በመሳሪያችን ላሉበት የከበረው ሰው ስ አደረገ። እግዚአብሔር ተመሰገነ። የሆን እና ይሆናል ደግሞ በዚህ ውስጥ ጌታችን መጣ ሞተ በሶስተኛው ቀን ተነሳል። እንዴት ነው ከዚህ ትንሳኤ ጋር በህይወታችን ኤክስፔሪንስ ያደረገ ነው ነው? እንግዲህ እንዴት ነው የተካፈል ነው? ይህንን ትንሳኤ እኛ ሞቱንና መነሳቱን ስናስበው እንዴት ነው ይሄ ህይወታችን ሆነል? ጌታችን ሞቶ ተነስቷል። የተጻፈው እውነት ነው። በመቃብሩ ራሱ በዮሐንስ ሃያም ላይ እንደምናየው በቃ የለም። ተነስቶም ተገልጦ ለሀዋርያቱ በተለያየ ስፍራ ተገልጦላቸዋል። ጌታ ተነስቷል። አልሞቷ አልቀረም ቃሉም ይለናል። በቃ ሞት ይዘው ዘንድ አልቻለም። እና ግን እሱ የእሱ ትንሳኤ እንዴት የኛ ሆነን? ታዲያ እንዴት የሰው ልጆች ሊሆን ይችላል? ያ ትንሳኤ የኛ ሆኖ ድል መንሳትን የሚሰጠን ታዲያ በሚለው ደግሞ ትንሽ የሕይወትና ትንሳኤ የሆኑ ጌታ ነው። ላይክ ብሎናል አይደለም። ትንሳኤው እኛ ላይ ሲሰራ ነው ው የእግዚአብሔር ዓላማ መፈጸም ማለት ምክንያቱም ጌታ መሞቱ እና መነሳቱ ሌላ ሊያስነሳው ያለው አካል ስላለ ነው እንጂ ለራሱ ብሎ ላይክ አንድ እሱ ብቻ ሞቶ የሚነሳው ሳይሆን ለሌሎችም ትንሳኤ ይሆን ዘንድ ነው እና በሆም ፖይንት ቴክ ፓርት በዚህ ሞትና ትንሳኤ ውስጥ መካፈላችን ነው የእግዚአብሔር ዓላማ እራሱ ማለት ነው እና ኢን አወር ላይፍ፣ እግዚአብሔር እምነት ከመስማት ነው፣ መስማቱ ከእግዚአብሔር ቃል ነው። እና ይሄንን በእምነት ነው የተካፈልነው፣ ከሰማኑ እምነት ይህም ደግሞ ከእግዚአብሔር የሆነ ቃል ነው። እግዚአብሔር ራሱ ሲናገር ይሌለን የምናገረው ቃል ያሰበውን ሳይፈጽም እንደማይመለስ ይነግረናል። እግዚአብሔር ቃል ላይክ እንደሚያቅ እንደሚያፈርስ፣ እንደሚያሰራ ነው ቃሉ እንዲሁም ደግሞ እንደሚወልድም እግዚአብሔር ቃል ይነግረናል። እና ቃሉ ይሄ የእውነት ጌታችን የሱስ ክርስቶስ እንግዲህ ድልን ሁሉ ስለ ሰው ልጅ ከፈጸመ በኋላ ከሞተና ከተነሳ በኋላ ሂዱ ብሎ ለሐዋርያት የተናገረው የላከው ወንጌል አለ ተሰምቶ የሚታመን እግዚአብሔር የሰጠው ስጦታ አለ። የሰውን ሁሉ ለማፍቀሩ ሰውን ሁሉ ለመወደዱ መሰጅ አለ እና ያንን መሰጅ ሪሲቭ በማድረግ በመቀበል ከእግዚአብሔር እሱም ቃሉን በመስማት እና ቃሉ ደግሞ በእምነት ሲዋሃደን እንደሚሰራ እና በእምነት የገባንበት እውነት ነው ይሄ። ግን እምነት ሲባል ከመስማት ውጭ ላኪ ነው። ዘር ተዘርቶ ሳይዘራ ምንም ነገር አይበቅልም። አደለ አበባ ካልተዘራ እንደማይበቅል ጻፉ ማለት ነው። ከእግዚአብሔር ቃል የተነሳ የመጣ እምነት ነው ይሄ ከእግዚአብሔር ከክርስቶስ ሞትና ትንሣኤ ጋር መተባበል እና እኔ መወደዳችን ነው ገና ከመጀመሪያው ህይወት የሆነ ነገር የእግዚአብሔር እኛን መውደድ ነው እግዚአብሔር ዓለሙን እንዲሁ ወዷል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖራው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው እንደገና ያ የልጁን መስጠት ደግሞ በእርሱ ው በእርሱ በኩል በህይወት እንኖር ዘንድ አይደለም። አንድያ ልጁን የሰጠን እና ልጁን የሰጠን እኔ ለእኔ ይሄ ሆነልኝ ኢዝ ባይ ብሊቪንግ ታት ሂስ ቴክን አሮጌ ማንነቴን ኃጢያትን ኃጢያትን ሁሉ የሚያስወግድ እግዚአብሔር በግ ኢየሱስ ክርስቶስ ነው እና ኃጢአቴን በፊት የነበረውን ማንነቴን በአጠቃላይ ከባዱን ፍጥረቴን ክርስቶስ እራሱ ተሸክሞት ኦን ማይ ቢሃፍ ስለኔ እንደተቀጣ ያንን ቅጣት እሱ እንደወሰደ ኦን ማይ ቢሃፍ ዛት አይ አም ፍሪ ነው። ኢን ሂም ም የእሱ መነሳት የኔን ትንሳኤ ነው። ም ኢን ሂም እርሱ የሆነውን ሁሉ ሆንኩኝ። ሲሞት አሮጌውን ነገሬን አሮጌውን ማንነቴን ነበር በመስቀል ላይ የሰቀለ የነበረው እያስወገደ ነበር እና ኢን ቲስ ትልቅ ፍቅሩ ነው። የማዳኑ፣ የማሳረፉ ህይወት የመስጠቱ አሰራር ነው እና ሲነሳ ደግሞ ለአዲስ ህይወት በብርታት የሆነ በኃይል የሆነ በፍቅር የሆነ የእግዚአብሔር ልጅነት ስልጣን የተሰጠው ማንነት፣ ወደዛ ማንነት እንዳስገባኝ በማመን የእግዚአብሔር ቃል በሱ እንደ እግዚአብሔር አሰራር እንደ እግዚአብሔር ቃል ህያውነት ቃሉ በኛ ሆኖ ይሰራል እና now, like uh, Is by believing that a guitar was sitting like our man in that he, like, he's taking it away. Like I no longer identify as the man in that I am free in him. I'm a new person in him. but he like, not because this is, uh, you know exactly it's a guy he now that, like, yin-yan dikha-mi man like we said earlier, iti, like, sark on in you know, la ad dis li det like, yon ra senator in hi wat partaking in the, uh, like, in the death and resurrection of Christ is by faith, gun-ba-on-at-ka-dze-wi-ru-ba-hon-ak-al-ma-lit-na-o, be-men-na-ka-t-be-met-ta-t-a-na, da g un ba mes ta ra t ትልቅ ሰላም ትልቅ ግልግል ከትግል ከድሮ ማንነት ላይ በራስ ጥረት እግዚአብሔር ፊት ፕሊዚንግ ለመሆን እግዚአብሔር ጋር ተቀባይነት ለማግኘት በራስ ብርታት ከመሞከር ማለት ነው። ራስን ከማየት በአጠቃላይ ያሰማ ባይዘወይ መሞት ላለበት ምንም ነገር መሆኑ የሚስተካከል እንዳልሆን እና እሱንም ደግሞ ጌታ ቀድሞ አድርጎልኛል፣ ሞተልኛል ስለዚህ ሲነሳ ተነስቻለሁ። ይኸው ሞት አልቀርም ሞት ይዘው ዘንድ አልቻለም እና ሲነሳ እሱ ከመነሳቱ የተነሳ እኔ የተካፈልኩት ሕይወት አለ because he's risen I am alive I live because he was like you know የተነሳ አለቅነትን፣ ስልጣንን ሁሉ ሽሮ የቤተ ክርስቲያን ራስ የሆነ ጌታ አለና ይኸው የሞትን በቃ ለሰው ልጅ ሁሉ መጨለማ ለነበረ ህዝብ ብርሃን ወጣለት የተባለ ማለት ነው። ለሰው ልጅ ሁሉ በቃ መከራ ቀንበር ነው የነበረው ነገር ሁሉ ያስወገደ ጌታ እሱን አስወግዶ ግን የሚያበላ የሚያጠጣ የሚያሳድግ የሚያስቀምጥ የሚያሳረፍ ነፃ የሚያወጣ ደስ የሚለን ሁ ጌታችን የሰጠን ኤግዛምፕሎች አሉ። የአላዛር ታሪክ ለምሳሌ አላዛርን ጌታ ፈታው ቢኖር በቃ ሞተው ነበረ ግን ጌታ አስነሳው እና መግነዙን ፍቱት ነው ያለው። በቃ ሂስ ፍሪ ነው። እሱ ተነስቶ ከጌታ ጋር ተቀምጦ ሰዎች የመጣ አላዛርን ያዩ ይደነቁ ነበር ቢካዝ ለሙታን ህይወትን ይሰጣል አሜን በክርስቶስ ማለት ነው እና ይሄ ደግሞ እግዚአብሔር ዩ ኖው ያሰራሩ እንደሆነና እንታ አይ ሃቭ ቢን ላፍት እግዚአብሔር ፍቅር የተገለጠው እንደዚህ ነው መከራይን በማስወገድ ጨለማይን በማስወገድ አሮጌ ወይ እንግዲህ ኤዶም ልበ አሮጌ በመግደል ኤዶም ከነበረ ነው አዲስ ታው በማድረግ በማሳረፍና የትንሳኤ ህይወት ሀማች ላይ የእረፍት ህይወት እንደሆነ በቃ ነው። ቁጭ ብለን እሱን የተቀበለ ከእግዚአብሔር ከጸጋ በታች እንደሆነ ይለናል ቃሉ ከእግዚአብሔር ረፍ እንደ እግዚአብሔር መጋቢነት ቁጭ ብለን የበላን የጠጣን የተዋደድን ያከበርን የምንኖርበት ህይወት እንጂ እንደ በፊት ምን

ሁሉም ስለ ፍቅር ነው። በቃ አለ። እግዚአብሔር ስለፍቅር ነው። እኛም መፍጠራችን በራሱ ስለፍቅሩ ነው። መሞቱ፣ መነሳቱ ስለፍቅሩ ነው። ኢየሱስ እኮ መሞት አያስፈልገውም። እሱ ያው ነው፣ ጌታ ነው። በቃ ምንም ኃጢአት ይዘው ዘንድ ያልቻለ ነው። ይኸው ግን ስለ እኔ ነው እንደዚህ የሆነው። ስለ እኔ ነው የመጣው። ስለ እኔ ነው ምድር አለም የተፈጠረው፣ ስለ እኔ ነው፣ ስለኛ ይህ ፍቅሩ የማንነቱ ስለ ስለኔ የሆነውን ነገር ማመን እንሄዳለን። ማመን እግዚአብሔርን በእምነት ነው ደስ ሰኛ ምች ነው የሰራውን ነገር ማመን የሆነውን ነገር ማመን ድሮ በቃ ለምንድን ነው እግዚአብሔር እንደት ወደደ? እንደት ነበር አይደል ወደደ፣ እንደዚህ ሆነ ለሰው ልጆች እንደዚህ ለምን ሆነ? ምናምን እንላለን ግን በቃ እግዚአብሔር ነው ይወዳል። መውደድ ነው ባህሪው፣ መውደድ ነው ማንነቱ፣ ፍቅር ነው ማለት ነው። እና በጣም የተወደድኩ እንደሆንኩኝ አወኩኝ፣ በጣም ማለት ነው። እና ኢቨን ፍቅሩ እግዚአብሔር ቃል እንደሚለን የማያልቅ ነው። በቃ የሚያልቅ ፍቅር ራሱ አይደለም። ዛሬ አውቄው በቃ፣ ሆ ጌታ በቃ ልጁን እስከ መስጠት ወዶኛል ብለን ቁጭ ብለን እንትን የምንለው ነገር አይደለም። ይኖ እለት ዕለት እየተቀዳ የሚጠጣ ይኖ የህይወት ውሃ ምንጭ ነው የእግዚአብሔር ልክ የእግዚአብሔር ፍቅር ማለት ነው እና ሁሉ ነገሩ ከፍቅሩ ጋር የተገናኘ ነገር ነው። እና በጣም ወዶናል በጣም ማለት ነው። ማን ነው ላይ ነፍሱን እስከ መስጠት ድረስ የሚሄድ ማለት ነው። ኢቨን በጣም ለወደቀ ለኃጢአተኞች እና ምን ያህል ክብር እንዳለን እኛ ነው የሰው ልጆች ምን ያህል ክብር ቢኖራቸው ነው ጌታ እንደዚህ በጣም የወደደን እና በጣም እንደተወደድኩኝ ሳቅ የሆነው ነገር ሁሉ ደግሞ ከኔ እንዳይደለ ራሱ ነው። በቃ ራሱ ዓለም ሳይፈጠር ነው ከሚለው ዓለም ሳይፈጠር በክርስቶስ በፊቱ ቅዱሳንና ያለ ነውር እንሆን ዘንድ እግዚአብሔር በቃ ወዷል በክርስቶስ ማለት ነው። ዓለም ሳይፈጠር በክርስቶስ ፈጥሮ ነበረ ያለ ነውር አድርጎ ማለት ነው እና እዚህ ውስጥ ምንም ምንም የለም ምንም ማለት ነው ግን እግዚአብሔር ወዷል ያ ይሁን ዘንድ ማለት ነው። በልጁ ብዙዎችን ያስገኝ ዘንድ ወዷልና እዛ ውስጥ ያለው ዩነው ከራስ አይደለም። ላይክ የሆነ ምንም ነገር እንደማያስደስተው እናቃለን። ላይክ ኢቨን እኛ እኛ የምንሰራው ጽድቅ ምንለው ነገር መሮጥ መነሳት ምናምኑ መርገም እንደሆነ እናቃለን። ከእግዚአብሔር ጋር ማንነቱን አይወክልም። ይኖ ማንነቱ አይደለም። ይሄ የሰው የሰው ነገር ማንነቱ አይደለም፣ ግን እግዚአብሔር የራሱ ማንነት ነው። በቃ የራሱ ማንነት ነው በእኛ በእኛ ያደረገው ማለት ነው። እና የሚመስለ ልክ በቃ ትንሣኤውን ቁጭ ብሎ ኢንጆይ ማድረግ አለ አይደለም። የሆነው ስለኔ ነው ብሎ መቀበል አሜን። የእግዚአብሔር ቃል በቃ አሜን። እና አሁን ነው በቃ የሆነውን አሜን ብሎ ከሱ ነው በቃ ማመስገን ነው ነው እንዲስ ልክ በሰው ይህን በኛ አይምሮ ማይሆን ነገር ነው ልክ ተነስቷል ብለን ልናወጅ እንችላለን። ግን በራሱ በመንፈስ ቅዱስ ነው እለት እለት ራሱ ትንሣኤውን ልክ እየበራለ ነው የሚሄደው እና ምን እንደ ተካሄደ ራሱ ነው። እኛ ምንም ልክ ምንም ማናቅ ነው። ምንም በቃ በሀጢያ በጨለማ የነበረን ሰዎች አምጥቶ ወደ ክብሩ ላይ ስለኛ ከበረ ኢየሱስ ላይ ስለ እነርሱ ራሱ ይቀድሳለዋል እና በጣም ክብር ነው ይሄ ማለት ነው። እና ይህንን ራሱ በመንፈስ ቅዱስ ነው እምነቱን በራሱ ነው የራሱ ነው እምነት ራሱ ቃሉም የራሱ ስለሆነ ማለት ነው እና በራሱ ነው እምነትን ራሱ በልባችን የሚያደርገው ጌታ ነው። ያንን በቃ እርፍ ብሎ ወደ እረፍቱ ነው ያስገባን ጌታ። አሁን እረፍት ሆኗል ለእኛ፣ በጣም እረፍት ሆኗል። ለያንን ቁጭ ብሎ ኢንጆይ ማድረግ በቃ ክርስቶስን ትንሳኤውን ይኖ በቃ ጌታ ተነስቷል። ይሄ እና ስለ እኔ ተነስቷል። ላይ ከኛ ጋር ላይ ብቻ ሆን አይደለም የተነሳ ሁላ ላይ እሱ በዛ ሲነሳ ብዙዎች ተነስተናል፣ እኛ ተነስተናል። አሁን እኛ በቃ በጨለማው መቆጠር ትተናለቅ። በጨለማ ውስጥ የኔ አይለኝም ጨለማ ማለት ነው። ድሮ የሱ ነበርን የሱ ነበርንና፣ አሁን በቃ በጌታ ውስጥ ነን በክርስቶስ ውስጥ ነን እና እራሳችንን በቃ ክርስቶስ ባየን እይታ በመቁጠር አሜን ማለት እነዚህ ናቸው። ያለንን አሜን በማለት ነው። በጣም ያሳርፋል ለሱ አንታገልም ልክ እታገል ነበር ነው በቃ ያለውን ለመቀበል እራሱ ማለት ነው። ራሴ ታየት ምንም በቃ ምንም አንመሳሰልማ ጌታ ነሽ የሚለኝና ምለው ምንም አንመሳሰልም። እና አሜን አሜናውን ማለት ማለት እና ያንን ጌታ ናችሁ ልክ ነሽ ያለኝን መቀበል አሜን ብሎ ማለት ነው። እና በዛ በመንፈስ ቅዱስ ቃሉ ደግሞ በቃ የሚነቀለው እየነቀለ ከዛ ወደ ማንነታችንን ይኸው የተሰጠን ጸጋ ክርስቶስን እስከ መምሰል አደር የሚያደርሳል እና ዓለም ዓለምን ልክ እስክንክል ድረስ ማለት ነው። ዓለማትን ኃጢያትን ክለን ክርስቶስን እስከ መምሰል ድረስ የሚያደርስ ጸጋ ተገልጧል። በቃ አልተደበቀ ማለት ነው። ያንን አሜን ብሎ በመቀበል ነው። እግዚአብሔርን ቃል አሜን ብሎ በመቀበል ወደዛ የዕለት የዕለት ነው፣ እርምጃ ነው፣ እድገት ነው፣ ትንሳኤው ራሱ ማለት ነውና ህይወት እየበዛ ነው የሚሄደው፣ ብርሃን እየበዛ ነው የሚሄደው ነው እና ያንን በቃሉ ነው። በቃ ቃሉን ኢንጆይ ማድረግ በቃ ዛሬ የሆነውን የተነገረን አሜን ብሎ ጌታን መቀበል ማለት ነው እና ከዚህ እሱ የእጅ ስራንን በቃ ነው። በቃ ይህ የከበረ መዝገብ በውስጣችን አለ። ና ያንን አሜን ይስራ እያለን ቁጭ ብሎ መሰራት የሚለው ነገር እና ያንን ማመን በሚለው ትንሣኤን በጣም ኢንጆይ እያደረግን ነው በግል ማለት ነው እና ያ ዛሬ ይመስገን ነው። I'm mm -hmm. that. to